በድሬዳዋ የሚገኙት የሜካኒካል ኢንጂነሪንግ ባለሙያ ወጣት የፍሬም ንጋቱና ጓደኛው የኤሌክትሪካል ኢንጂነሪንግ ባለሙያ ወጣት ኃይለሚካኤል ታደለ በተለይ የለይቶ ሕክምና በሚሰጥባቸው ቦታዎች ወሳኝ አስተዋጽኦ ይኖረዋል ያሉትን ፈጠራ ነው የፈጠሩት። ድሬሜክ የተባለ የኢንጂነሪንግ ኩባንያ ያቋቋሙት ሁለቱ ወጣቶች ፈጠራቸው በአሁኑ ሰዓት ድሬዳዋ ሳቢያን ሆስፒታል በሚገኘው የኮሮና ቫይረስ ያለባቸው ለይቶ ማከሚያ ላይ ስራ ላይ ዋለ ሲሆን ከሌሎች ክልሎችም ተመሳሳይ ፍላጎት መኖሩን ወጣት የፍሬም ነግሮናል። በፊት በእጅ ሲሰራበት የነበረውን ወደ ዘመናዊ እና ፈጣን በሆነ ዘዴ ለመቀየር ያሰብነው ነው። ባለሙያዎቹ ስራውን ሰርተው ወይም ደግሞ ታማሚዎቹን ጎብኝተው ሲወጡ ራሳቸውን በኬሚካል መረጨት አለባቸው እና ያንን ርጭት አሁን በእኛ በአውቶማቲክ አድርገን ከእጅ ንክኪ ነጻ የሆነ ሞሽን ሴንሰር ያለው ማሽን ነው የሰራ ነው። እንደ አስፈላጊነቱ ታይሙም አጀስት የሚደረግ ኤፊሸንሲውም በጣም ጥሩ የሆነ ማሽን ነው ብለን ምናምስሆኛ እሱ የሰራ ነው። የሚያገለግለው ለህክምና ተቋማት ብቻ ነው ለጊዜው፣ ለህክምና ተቋም ነው። ምክንያቱም እንደ ኢትዮጵያ ለፐብሊክ ለመጠቀም ኬሚካሉ አፕሮብድ ማድረግ አለበት እና እሱ አፕሮቫል እስካሁን አላገኘንም እየሰራንበት ነው። እንግዲህ ሲፈቀድ ወደ ፐብሊክ ላይ ይወጣል። አሁን ምን ያህል ተግባራዊ ወደ ተግባር እየገባል? አሁን እዚህ ሳቢያን ለይቶ ማቆያ ላይ አንዱን ዲፕሎይ ያደርገናል። አሁን ረዲ ተቀምጦ ስራ ላይ ውሏል። ከዛ በተረፈ ሌሎቹ ሂደት ላይ ነው ያሉት። ሁሉም ጤና ቢሮዎች በዚህ አጋጣሚ ለየክልሎች፣ ሁሉም ጤና ቢሮዎች ይህንን አይተው ኮንታክት እያደረጉንም ያላረጉንም ኮንታክት ቢያደርጉት ፈጠራው ለሆስፒታሉ እያበረከተ ስላለው አስተዋጽኦ የሆስፒታሉ ሜዲካል ዳይሬክተር እና የኮቪድ-19 ሕክምና ማዕከል ጉዳይ አስተባባሪ ዶክተር ሚካኤል ሰለሞን የሚናገሩት አለ። እንግዲህ የተሰራልን ፈጠራ ይሄ ዲስኢንፌክታንት፣ አውቶማቲክ ዲስኢንፌክታንት ማሽን ሴንሰር ዲስኢንፌክት ወይም ደግሞ እንደዚህ የሰራው ባለሙያዎች በደብሌቾ የተዘጋጀ የሚረጭ ኬሚካል አለ። ያንን ኬሚካል ነው እንግዲህ የሚረጭልን ያለ ሰው ማለት ነው። ከዚህ በፊት እኛ ይሄንን ስራ የምንሰራው በሰዎች መድበን ነበረ። በየሽፍቱ በየስድስት ሰዓቱ የሚወጡ ሰዎች እዚህ ጋር ሁለት ሁለት ሰው ቆሞ ይረጫል ማለት ነው። ስራውን ስንሰራ የነበረበትን ማንፓወር መቀነሱ ምን ይዛቸው በተቻለ ለባለሙያዎቹ የሚደረጉ አኮሞዴሽኖች ነበሩ እነኛ ላይ ይቀንሳል። በተጨማሪ ደግሞ እርጭቱም ሙሉ ሰውነትን ነው እንዳየው በጣም ኃይል አለው እርጭቱ ሙሉ ሰውነትን የሚሸፍነው የበለጠ አኩሬሲ አለው። እንግዲህ አሁን እንዳልኩ ይሄ የኛ ጋር በኮሮና ተገኝቶባቸው የሚመጡ ሰዎች ናቸው የሚታከሙት ሙሉ ለሙሉ ማለት ነውና እዚህ ጋር በጣም እንደዚህ የሕክምና ማዕከል ላይ ትልቁ ስራ የሚሰራው በሽታ መከላከል ላይ ነው ያ ማለት ውስጥ ገብተው የሚወጡት ሐኪሞችም ራሱ የዚህ የተዋሱ ምንጭ እንዳይሆኑ በተቻለ አቅም በተቀመጡ ኢንተርናሽናሊ በተቀመጡ ስታንዳርዶች ራሳቸውን ከዛ እንዲጠብቁ ነው። የመከላከያ ኢኩፕመንቶች አሉ የሚደረጉ እነሱን አድርገው በተጨማሪ ነኛ የሚያደርጓቸው ነገሮች ስናስወግድም በዛው ልክ በጥንቃቄ ነው መወገድ ያለበት እና ይህ ማሽን የሚያደርገው ምንድን ነው አንድ ሰው ገብቶ ሲወጣ የሚለብሳቸው በተለምዶ እንደዚህ የምናየው ነጭ እና ከላይ የምትደረብ ላስቲክ ነገር አለች። እነሱ ልብሶች እና የፊትለፊት ፊት ላይ የሚደረገው ወይ ይሄ እንደ መነጽር የሚመስለው ወይም ደግሞ ሽፋኑ እነሱን ነገሮች ነው ሙሉ ለሙሉ ከመድረጫው እና ከታች ቦቲው አለ። ይሄ አንድ ኬሚካል አሁን እነሱ በሰሩልን ማሽን ያለምንም ሰው ልጅ ንክኪ ያው እንደሚታወቀው ህመሙ አንድ መተላለፊያ መንገዱ ንክኪ በመሆኑ ያለምንም ንክኪ ከተረጩ በኋላ ያንን ነገር በተቀመጠው ራሱን የቻለ ስታንዳርድ አለው። በዛ መሰረት አውልቀው ለዚህ በተቀመጠለት መጣያ ያስቀምጣሉ ማለት ነው። ወጣቶቹ ሌሎች ፈጠራዎችም አሏቸው። ከጅቡቲ ወደ ኢትዮጵያ የሚገቡ መኪኖች የጸረ ተዋሲ ኬሚካል የሚረጭባቸው እስካሁን በሰው ኃይል ሲሆን ከእንግዲህ ግን ተሽከርካሪዎችንም በራሱ ጊዜ ጸረ ተዋሲ የሚረጭ መሳሪያ አዘጋጅተው ስራ እንዲያስጀምሩ ከድሬዶ አስተዳደር ጤና ቢሮ ጋር ተነጋግረው በሂደት ላይ ናቸው። የሰውነት ሙቀት መለኪያ መሳሪያም ሰርተዋል። መሳሪያው ከ15 እስከ 25 ሳንቲሜትር ርቀት ላይ የቆመ ሰውን ሙቀት የሚለካ ሲሆን ከኮምፒውተር ጋር የተያያዘ ስለሆነ መረጃዎችን አጠራቅሞ መያዝ ይችላል ተብሏል። ሆኖም ይህ ፈጠራ ወደ ስራ እንዲገባ የፌዴራሉን ስነልክ ፈቃድ እየጠበቁ እንደሆነ ነው ወጣት የፍሬ የሚገልጸው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።